የፓርቲው ምክትል ፕሬዝደንት አቶ ለገሰ ተፈረደኝ ለድሮች ቨለ እንደተናገሩት በፓርቲው አባላት ላይ እስር ወከባው አሁንም ድረስ ቀጥሏል ብሏል። እዚህ አዲስ አበባ አንድ ስራ አስፈጻሚን ጨምሮ ሌሎች ሁለት አባላት ታስረው በአሁኑ ሰዓት ለፍርድ ቤት ቀርበው የአምስትና የሰባት ቀን ተጠይቆባቸዋል። ሌሎች ሁለት አባላት ተይዘው ያሉበትን ቦታ እስካሁን ማግኘት አልቻልንም። በአማራ ክልል እስካሁን በተለያዩ ወረዳዎችና ዞኖች ሀያ ዘጠኝ አባላት በቁጥጥር ስር ውለዋል። እነዚህ አባላት ለፍርድ ቤት ገና አልቀረቡም። ትናንትና የባህር ዳር አስተባባሪ እና ዛሬ ደግሞ ጠዋት ጨምሮ የደብረ ማርቆስ አስተባባሪዎች እየታሰሩ ነው። በተለያዩ ወረዳዎች በኦሮሚያም የሚገኙ የሰማያዊ አስተባባሪ አባላት እየታሰሩ ነው። አዳማ ላይም የአዳማ አስተባባሪ ምርቱ ጉታ አሁን በቁጥጥር ስር ውሎ ያለበት ጣቢያ ለማወቅ ተቸግረናል። ሌሎችም በተለያዩ ቦታዎች ያሉ አባላት ከመቶ በላይ የሚሆኑ አባላት አሁን በቁጥር ስር መዋላቸውን የተለያዩ መረጃዎች እየተቀበልን ነው። ይሄ እንግዲህ ደጋፊዎችንና ሌላውን የታሰረውን ሰው ሳይጨምር የሰማያዊ ፓርቲ አባላትን ብቻ የሚመለከት ነው። የወረዳ የወረዳና የዞን አስተባባሪዎች ብቻ እስከ ሰላሳ አምስት የሚሆኑ አሁን በቁጥር ስር ውለዋል። አባላት ደግሞ ከመቶ በላይ የሚሆኑ አሁን እስካሁን በቁጥር ስር ውለዋል። ታሰሩ የተባሉት አባላቱ በምን ሁኔታ እንዳሉ ጠይቀናቸው ነበረ አቶ ለገሰን። ሁኔታዎቹ አዲስ አበባ አዲስ አበባ ያሉት ብቻ ሕገወጥ ስብሰባ ቀስቅሳቸዋል በሚል ለፍርድ ቤት ቀርበዋል። የሰማያዊ ፓርቲ የውጭ ጉዳይ ኃላፊ አቶ አበበ አካሉና ሁለት አባላት ለሰባትና የዘጠኝ ቀን ቀጠሮ ተጠይቆባቸዋል። ሌሎቹ ለፍርድ ቤት ማንም አልቀረበም። እስካሁን እኛ የምንለው ምንድን ነው? በመጀመሪያ ደረጃ እነዚህ ሰዎች ከተለያየ ቦታ የታሰሩት አግባብ አይደለም። የያዛቸውና የሰበሰባቸው አካል ተገቢ ነው ብለን አናምንም። እንደዛም ከሆነ ደግሞ እኛም እንድናምን ወደ ፍርድ ቤት ቀርቦ ፍርድ ቤቱም በአስቸኳይ ጉዳዩን አይቶ የሚወስንበት ሁኔታ መፈጠር አለበት። እስከዛው ድረስ ደግሞ ማንኛውም በሰብአዊ መብቶች ሊያገኙ የሚገባቸው አገልግሎቶች ማግኘት አለባቸው ከወላጆቻቸው ከጠበቃ ከቤተሰቦቻቸው ከሌሎችም ጋር የመገናኘት መብታቸው ሊከበርላቸው ይገባል። እንደገና ደግሞ የመቃወም ህገ መንግስታዊ መብታቸውንም መንግስት ሊረዳው ይገባል። አሁን በህገ ወጥ ሰላማዊ ሰልፍና ስብሰባ ስበብ ነው የታሰሩት። ሰላማዊ ሰልፍ ደግሞ ሰማያዊ ፓርቲ አልጠራም። ይሄ ጠርቷል ተብሎ በሐሰት የሚደረገውም ክስ ተገቢ ስላልሆነ ይህንን የሚመለከተው አካል በአስቸኳይ መፍትሄ እንዲሰጠውና ወደ ሰላምና ወደ ድርድር መንግስት መምጣት ነው የሚሻለው። አባላትና ህዝብ በየቦታው መግደልና ማሰር መፍትሄ አይሆንም ብለን እናምናለን። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም